ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የነበረው ውይይት በጣም ዲሞክራሲያዊ፣ ማንም ሰው የመሰለውን ሀሳብ በነፃ የሚራመደበት ነው የነበረው። የተነሱ ሀሳቦች ደግሞ ይሄ ትክክል ነው፣ ያ ትክክል አይደለም በሚል በመፈረጅ ሳይሆን በምክንያት ነበር ክርክር ይደረግ የነበረው። የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ኃላፊ አቶ ፍጹም አረጋን ነው የሰማናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። ከተቃዋሚ የፖለቲካ ድርጅቶች ጋር ስለተካሄደ ውይይት ነው የተናገሩት። ኢትዮጵያ ውስጥ በተለያዩ አካባቢዎች በሚገኙ ማረሚያ ቤቶች ያለመረጋጋትና የእሳት ቃጠሎ እየደረሰ መሆኑም እየተዘገበ ነው። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ ይቀርባል። ጠቅላይ ሚኒስትር አብይ አህመድ ነገ ሐሙስ ዩናይትድ ስቴትስ ይገባሉ። በዜና እወጃችን ዝርዝሩን እናቀርባለን። ኢትዮጵያ ውስጥ በተለያዩ የሀገሪቱ ክፍሎች በሚገኙ ማረሚያ ቤቶች አለመረጋጋትና የእሳት ቃጠሎ እየደረሰ መሆኑን በሚደርሱ ዘገባዎች ዙሪያ የተጠናቀረ ዘገባ ይኖረናል። ሌሎችም ዜናዎች አሉን። በወቅታዊ ርዕሶች ላይ ያተኮረ ውይይትና በልዩ ልዩ ርዕሶች ዙሪያ የተጠናቀሩ ቅንብሮች በሁለተኛው አጋማሽ ይጠብቋችኋል። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ዘገባዎችና ቅንብሮችን አክለን ከዛሬ ረቡ ሐምሌ 18 2010 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደ ና ቆንጅ ታየነን። ፕሮግራማችንን ንጉሱ ታምሬ ያቀናብራል። እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። በቅድሚያ የዕለቱ የዓለም ዜና። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ነገ ሐሙስ ዩናይትድ ስቴትስ ይገባሉ። ለዝርዝሩ ሰሎሞን አባተ ጠቅላይ ሚኒስትር አብይ አህመድ ዋሽንግተን ዲሲ ሊገቡ እንግዲህ የቀራቸው ከዐሥር ሰዓታት ጥቂት ከፍ ያለ ጊዜ ነው። ጠቅላይ ሚኒስትሩ በአሜሪካ የስድስት ቀናት ቆይታቸው በምስራቅ ዋሽንግተን ዲሲ፣ በምዕራብ ሎስ አንጀለስና፣ በማዕከላዊ ምዕራብ ደግሞ ሚኔሶታዋ ዋና ከተማ ሚኒያፖሊስ ላይ ግዙፍ ቁጥር ያለውን ኢትዮጵያዊና ትውልደ ኢትዮጵያ ያነጋግራሉ። የየማኅበረሰቡን የፖለቲካ የሃይማኖት፣ ሲቪክ፣ የዕድሜና ጾታ ማህበራት መሪዎች የንግድ አባላትንም በተለያዩ መድረኮች እንደሚያገኙ ተገልጿል። የጠቅላይ ሚኒስትሩ ጉዞ እንዲህ በቀረበበት ጊዜ ዋሽንግተን ዲሲ ላይ እየተደረገ ያለው ዝግጅት ምን ላይ እንደሚገኝ እንዲነግሩኝ የጠቅላይ ሚኒስትሩ የአቀባበልና የመስተንግዶ አብይ ኮሚቴ አባልና የሚዲያና ኮሚኒኬሽንስ ኮሚቴው አስተባባሪ ወደሆኑት ወደ አቶ አቤል ጋሼ ማምሻውን ደውዬ ነበር። የሚከተለውን ብለውኛል። እንግዲህ ይሄ ፕሮግራም በጣም በጉጉት የሚጠበቅ ከመሆኑ የተነሳ በርካታ ድርጊቶችን ያከናወነ ዝግጅት ነው። ዝግጅቱ በተለያዩ ፕሮግራሞች ስለሚያከናውን በተለያየ ደረጃ የሚደረጉ ዝግጅቶች እየተሰሩ ያለበት ሁኔታ ነው። በጠቅላላውኑ ለዚህ ፕሮግራም የተቀረጸው መርሃ ግብር ውስጥ የተለያዩ ኮሚቴዎች ስራቸውን ይሰራሉ። የኮንቬንሽን ሴንተሩን የሚያዘጋጀው እንደዚሁ፣ የታውን ሆል የሚሰሩ እንደዚሁ፣ የሚዲያ ኮሚቴን በራሱ እየሰራ ይገኛል። ሎጂስቲክስ፣ የሴኪሪቲ እነዚህ ሁሌ ተቀናጅተው ያሉ ኮሚቴዎች ስራውን በትክክል በሚያደርሱበት ሁኔታ እየተቀናጁ አመራሩም በተከታታይ ሁኔታዎችን እየተከታተለ ስራው እየተሰራ መሆኑን እያረጋገጠ ነው። አሁን ዝግጅቱ እየተጠናቀቀ መሆኑን በማረጋገጥ በሁሉም መስመር ዝግጅቱን ለማከናወን እየተዘጋጀ ያለ ነው። የጠቅላይ ሚኒስትሩን አቀባበልና የነገው ውሎ በፌስቡክ ገጻችን በቀጥታ የምናስተላልፍ ሲሆን ሎስ አንጀለስና ሚኒያፖሊስ ላይም እየተደረገ ያለውን ዝግጅት በቅርብ እየተከታተልን እናቀርባለን። የፊታችን ቅዳሜ ከሃያ አምስት እስከ አርባ ሺህ ኢትዮጵያውያንና ትውልደ ኢትዮጵያ ይገኙበታል የተባለውን የዋሽንግተን ዋሽንግተን ዲሲ መድረክ በራዲዮና በፌስቡክ ቀጥታ ስርጭቶች እንዲደርሷችሁ ለማድረግ እንጥራለን። ሰለሞን አባትን ለዘገባው እናመሰግናለን። ኢትዮጵያ ውስጥ በተለያዩ አካባቢዎች በሚገኙ ማረሚያ ቤቶች ያለመረጋጋትና የእሳት ቃጠሎች እየደረሱ መሆናቸው ተዘገበ። ባለስልጣናት ለችግሩ ምክንያት የመንግስቱን የምሕረት አዋጅ ተከትሎ ለታራሚዎች የሚሰጡ ትርጉሞች መዛባት ናቸው ይላሉ። በደብረ ማርቆስ ማረሚያ ቤት ትናንትና ሁለት የተነሳውን የእሳት ቃጠሎ አስመልክቶ የደረሱን ማብራሪያዎችም አሉ። ሁሉንም በመጽሔቱ ክፍለ ጊዜ እናቀርባለን። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የደቡብ ሱዳን መንግስትና ዋናው የአማጽያን ቡድን አምስት ዓመት የተጠጋውን የእርስ በርስ ጦርነት ለማቆም የታለመ የመጀመሪያ የስልጣን ክፍፍል ስምምነት መፈራረማቸው ተሰማ። ሆኖም ዘጠኝ ተቃዋሚ ፓርቲዎችን ያቀፈው ጥምረት ለስምምነቱ ያቀረብነው ሀሳብ ስላልተካተተልን አንፈርምም ማለቱ ተሰምቷል። ቪኦኤ ባየው ስምምነት መሰረት ፕሬዚደንት ሳልቫ ኪር የሽግግር መንግስቱ ርዕሰ ብሔር ይሆናሉ። የሽምቅ ተዋጊዎቹ መሪ ሪያክ ማሻር ደግሞ ወደ ቀድሞ የተቀዳሚ ምክትል ፕሬዝደንትነት ቦታቸው ይመለሳሉ። ስምምነቱ በተጨማሪ አምስት መቶ ሀምሳ አባላት ያሉት የሽግግር ብሔራዊ ሸንጎ እንዲመሰረትና አራት ምክትል ፕሬዝደንቶች እንዲሾሙ ይጠይቃል። ከመካከላቸው አንዷ ሴት እንደሚሆኑ ተጠቅሷል በስምምነቱ ስምምነቱ ዛሬ ሱዳን ዋና ከተማ ካርቱም ላይ ነው የተፈረመው ይህንን የኋለኛውን ስምምነት የሸመገለው ኢጋድ መሆኑን ነው የደረሰን ዜና ጨምሮ ያመለከተው ኮንጎ በቅርቡ የተቀሰቀሰው የኢቦላ ወረርሽኝ ቆሟል ስትል አወጀች ሊሆን የቻለው ይህ ሊሆን የቻለው በጤና ጥበቃ ባለስልጣናቱ ዋና የዓለም ጤና ድርጅት ፈጣን ርብርብ መሆኑን ገልጣለች። ትናንት ማክሰኞ አንድም የበሽታው ተያያዥ ሳይገኝ አርባ ሁለት ቀን ሞልተቷል ነው የተባለው። የዓለም ጤና ድርጅት ኃላፊ ዶክተር ቴዎድሮስ አድሃኖም ሲናገሩ የኮንጎ መንግስት ቶሎ ምላሽ ሰጥቷል። የሚያስፈልገውን ድጋፍም ፈጥኖ ጠይቋል። እንዲህ ያለው አመራር ህይወት እንዳይጠፋ ይታደጋል። ማለታቸው ተጠቅሷል ሙከራ ላይ ያለ አንድ የመከላከያ ክትባት ሶስት ሺህ ሰዎችን በቫይረሱ እንዳይጠቁ ሊከላከል መቻል ሉንም አንድ የአለም ጤና ድርጅት ቃል አቀባይ አመልክተዋል። ይህም ሆኖ የቅርብ ጊዜ ወረርሽኝ 33 ሰዎችን ገለዋል። ዚምባብዌ ውስጥ በመጪው ሰኞ በሚደረገው ምርጫ በገዢው ዛኑ ፒኤፍና በኔልሰን ቻሚሳ በሚመራው ኤምዲሲ መካከል የሚካሄድ ተደርጎ እየታየ ነው። ከአንድ መቶ ሰላሳ በላይ የሚሆኑ ፓርቲዎች በምርጫው ይሳተፋሉ። 23 ሰዎች ለፕሬዝደንትነት ይወዳደራሉ። እጅግ አከራካሪ የሆነው ግን ለመጀመሪያ ጊዜ በምርጫው የሚሳተፈው ሚትወካዚ ሪፑብሊካን ፓርቲ መሆኑን ዘጋቢያችን ኤዲ ጎንዶ ከዚምባብዌ በላከው ዘገባ ጠቅሷል። በመጽሔት ክፍለ ጊዜ እናቀርበዋለን። ዛሬ ረቡዕ ፓኪስታን ውስጥ የተካሄደ ጠቅላላ ምርጫ ተጠናቆ ድምጽ እየተቆጠረ ነው። ሁከት በቀላቀለው ምርጫ ማለት በፓኪስታን አሉላ በጀመረው ቢያንስ 106 ሚሊዮን ሰው ድምፅ እንደሰጠ ታውቋል። ድምፅ መሰጠቱ በተጀመረ በጥቂት ሰዓታት ውስጥ በደቡባዊዋ ባሉቺስታን ክፍለ ሀገሯ ዋና ከተማ ኩዌታ ላይ ኃይለኛ አጥፍቶ ጠፊ ቦምብ ፍንዳታ ደርሶ ከ31 በላይ ሰዎች ሲገደሉ ሌሎች አርባ ሰዎች እንደቆሰሉን የተሰማው ጽንፈኛው እስላማዊ መንግስት ቡድን ኃላፊነቱን ወስዷል ለዚህ ጥቃት ከሰለባዎች መካከል መራጮች፣ ፖሊሶችና የፖለቲካ ፓርቲ እንቅስቃሴ መሪዎች እንደሚገኙባቸው ፖሊሶች ተናግረዋል። ከኢራን ጋር በሚያዋስን የክፍለ ሀገሯ አካባቢ ደግሞ ታጣቂዎች የምርጫ ሰራተኞችና ፖሊሶች ተከታትለው በሚጓዙባቸው መኪናዎች ላይ ተኩስ ከፍተው ሶስት ሰዎች መገደላቸውን ወታደራዊ ባለስልጣናት አስታውቀዋል። በምርጫው የቀድሞ ጠቅላይ ሚኒስትር ናዋዝ ሻሪፍ ገዢ የቀድሞ ገዢ ፓርቲና በክሪኬት ስፖርት ኮከቡ ኢምራን ሃን የሚመራው የፓኪስታን ተህሪክ ኢአንሳፍ ፓርቲ በከባድ ፉክክር ተጣምደዋል ነው የተባለው። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ዛሬ ረቡዕ በዩናይት ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነቶች ኮሚቴ ፊት ቀርበው የምስክርነት ቃል ይሰጣሉ። ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር ያደረጉትን ውይይት ጨምሮ ስለ ዩናይት ስቴትስና የሩሲያ ግንኙነት ማብራሪያ ይሰጣሉ ተብሎም ይጠበቃል። የውጭ ጉዳይ ሚኒስትር ፓምፔዮ ትናንት በሰጡት ቃል የሄልሲንኪ ውይይት እጅግ ጠቃሚ፣ መላው ዓለምም የሚጠቀምበት ነው ሲሉ ተሟግተዋል። ሚኒስትሩ በሴኔቱ ችሎት ፊት የሚቀመጡት ፕሬዚዳንት ትራምፕ በመጪው ህዳር ወር በሚካሄዱ ምርጫዎች ሩሲያ የእሳቸው የፖለቲካ ተቃዋሚዎች በሚጠቅም መልኩ ተጽዕኖ ልታሳድር ትሞክራለች የሚል ከፍተኛ ስጋት እንዳላቸው እየተናገሩ ባሉበት በዚህ ወቅት መሆኑ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ግንኙነት ነበራቸው ተብለው የሚታሙባት ሞዴል ጉዳይ ባለቤትነት ገንዘብ ተከፍሎ ለመረከብ ከረጅም ጊዜው ጠበቃቸው ከማይክል ኮሆን ጋር ሲነጋገሩ በድብቅ የተቀረጸ የድምጽ ቅጂ ይፋ ሆኗል። ሲኤንኤን ቴሌቪዥን እጅ የገባው ና ሚስተር ትራምፕ ለፕሬዝደንትነት እየተወዳደሩ በነበሩበት እንደ ኤሮፓውያን መስከረም 2016 ኮህን በድብቅ የቀዱትን የድምፅ ቅጂ ለዜና ማሰራጫ ያቀበሉት የሚስተር ኮህን ጠበቃ ላኒ ዴቪስ የሚባሉ መሆናቸውን የተሰማው። አድማጮች ለዚህ ሰዓት ያለን ዜና በዚሁ ያበቃል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ቆንጂት ታየነን። በአለም ዜና የጀመረው መደበኛው ፕሮግራማችን በ19 ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ ዋናው ነገር የኢትዮጵያ መንግስት በኤርትራዊ ዜጋ ያለው አቋም ምንድን ነው? ይህን ጥያቄ ነው የኢትዮጵያ መንግስት መመለስ የሚችለው። እዚህ ላይ እንግዲህ የኢትዮጵያ መንግስት በሌላው ዓለም እንደሚደረገው በኤርትራ እና በኤርትራውያን ላይ ያለው አቋም በይፋ ማስታወቅ ይኖርበታል። ፕሮፌሰር ተከስተ ነጋሽ ናቸው። ሰሞንኛው ውይይት ቀጥሏል። ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ አብረዋቸውም የሚወያዩት ሌሎቹ የታሪክ ምሁራን ፕሮፌሰር ገብሩ ታርቀኝና ፕሮፌሰር ሹመት ሲሻኝ ናቸው። በሁለተኛው አጋማሽ ጠብቋቸው አድማጮች። አሁን በቀጥታ ወደ ቀዳሚው የምሽቱ አብይ ርዕስ አሁን ለምሽቱ ወደ አሰናዳናቸው ዘገባዎችን እናልፋለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት መገባደጃ በሀገሪቱ ያሉ የተቃዋሚ ድርጅቶች መሪዎችን ወደ ጽህፈት ቤታቸው ጋብዘው በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ አወያይተዋል። የዜና ዘገባዎቹን መነሻ በማድረግ አሉላ ከጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ከአቶ ፍጹም አረጋ ጋር በትናንትናው ምሽት የጀመረው ቃለ ምልልስ የምሽቱ ትኩረቱ አድርጎታል። አቶ ፍጹም መሰንበቻውን ወደ ተካሄደ ሌላ ትልቅ ሰ ጉዳይ ልውሰዶ ባለፈው እሁድ ጠቅላይ ሚኒስትሩ በአገር ውስጥ ያሉ ተቃዋሚ ፓርቲዎችን ጋብዘው አወያይተዋል። የመጀመሪያው ትልቅ እርምጃ ተደርጎ ሊወሰድ ይችላል። በተቃዋሚ ወገኖች እንደተገለጸው ጠቅላይ ሚኒስትሩ ይበልጡን የተቃዋሚዎችን ድምፅ የመስማት ምርጫ እንዳደረጉ በተወሰኑ ሀሳቦች ላይ የሚያካፈሏቸውን ጨምረው ገልጸውልናል። በተለያዩ አካባቢ የሚታዩ ግጭቶች፣ በተቃዋሚዎች የተነሱ የፖለቲካ እንቅስቃሴውን የሚመለከቱ ሁኔታዎች እና ዩ ርዕሶች መኖራቸውን ተረድተናል። አቶ ፍጹም ይሄ ምናልባትም በተለየ ትኩረት በእጅጉ ሲጠበቁ ከቆዩ ጉዳዮች አንዱ ይመስለኛልና እስኪ ይህን ከተቃዋሚዎች ጋር የተካሄደ ውይይት አጠቃላይ ይዘትና ዓላማ ምንነት ዘርዘር አድርገው ቢያስረዱን። እሺ፣ ከተፎካካሪ ፓርቲዎች ጋር የተደረገው ውይይት ውድቀን ነው የተካሄደው ሀያ ሁለት ሀገር አቀፍ ሰላሳ ደግሞ የክልል ተፎካካሪ ፓርቲዎች እንዲሁም ደግሞ አራት ውጭ ሲንቀሳቀሱ የነበሩና ወደ ሀገር ውስጥ የተመለሱ እንዲሁም በሰብአዊ መብት ዙሪያም የሚሰሩ ታዋቂ አክቲቪስት ጭምር የተገኙበትና ና ከሞላ ጎደል የተሟላ ሊባል የሚችል መድረክ እንደነበረ ተመልክቻለሁ። እና ስሩ ጠቅላይ ሚኒስትሩ እንደ አንድ የገዢ ፓርቲ መሪ ጭምር መነሻ ከማቅረብ ተቆጥበው አጠቃላይ በወቅታዊ ጉዳዮች ላይ ውይይት ለማድረግ እንደሚመርጡ ገልጸው እድሉን ያው ቤቱ እንዲወስድ ባደረጉት መሰረት በርካታ አስተያየቶች ጥያቄዎች ብቻ ሳይሆን አስተያየቶች እንደገዥ ፓርቲ የሚቀርቡ ጥያቄዎችንም ጭምር ያቀረቡበትና ክርክር የተደረገበት ወደ ጠቅላይ ሚኒስትሩ ብቻ ሳይሆን እርስ በርስም ጭምር ሀሳቦች ትግል የተደረገበትና ተጨማሪ ጥናቶችን በማድረግ ሌሎች መድረኮችንም ጭምር በስፋት መጠቀም ለህዝቦቿና ለሀገር ሲባል ወሳኝ እንደሆነ የተሰመረበት ሁኔታ እንዳለ ተመልክቻለሁ እና በዚ መደፍ ላይ በአዎንታ የሚነሱ ያለፉት መቶ ቀናት ጠቅላይ ሚኒስትሩ በሰብአዊ መብቱ ዙሪያ የሰሯቸው ስራዎች አሸባሪ፣ አክራሪ የተባሉ የፖለቲካ ፓርቲ አራማጅ ሲሸምር ሳይቀር ከእስር እንዲፈቱ ውጭ የሚገኙ ዜጎቻችን ከእስር ተለቀው ወደ ሀገራችን እንዲመለሱ ያደረጓቸው ጥረቶች ህዝቡ ጋር ቀረብ ብለው ከእያንዳንዱ ህብረተሰብ ክፍል ጋራ በሁሉም ክልሎች ተገኝተው ያደረጓቸው ውይይቶች፣ ከዛም አልፎ ጎረቤት ሀገር፣ መካከለኛው ምስራቅ ልብስን ጨምሮ በሀገራችን ኢንተረስት ላይ ያደረጓቸው ውይይቶች ልባቸውን የነሳ እንደነበረ በአዎንታ የሚገልጹት እንደሆነ፣ ያ ባይሆን ኖሮ አንዳንዶቹ ምህረት ተደርጎላቸው ከውጪ እንዲገቡ፣ በእነዚህ በሁለት አይነት መልኩ ሊገለጽ የሚችል በአዎንታም በሌላ በኩል ደግሞ አንዳንድ የፖለቲካ ፓርቲዎች ህገ መንግስቱ ሊያሰራ የሚችል ነው፣ ችግር የተፈጠረው ህገ መንግስቱን መተርጎም ላይ ወይ ስራ ላይ መቀየር ላይ ራሳቸው ህገ መንግስት የሆኑ ሰዎች ወይም ከህገ መንግስቱ ውጭ የሆኑ ሰዎች በመፈጠራቸው ነው ሲሉ፣ በሌላ በኩል ደግሞ ህገ መንግስቱ ችግር ያለበት ነው፣ ህገ መንግስቱ መሻሻል አለበት፣ በምሳሌም ሲያነሱ የፌዴራል አደረጃጀት ጋራ በተያያዘ አንዳንድ ከሰንደቅ ዓላማ ጋር አያይዘው ያነሱም አሉ። ለማንኛውም በብዙ መልኩ ህገ መንግስቱን ማሻሻል እና ለህዝቦች ይሁንታ ባለው መልኩ እንዲሻሻል ማድረግ የሚገባ ነው የሚል የተነሱ ሀሳቦች ነበሩ። በአንድም ሆነ በሌላ በኩል የነበረው ውይይት በጣም ዲሞክራሲያዊ ነው። ማንም ሰው የመሰለውን ሀሳብ በነፃ የሚከራመደበት ነው የነበረው። የተነሱ ሀሳቦች ደግሞ ይሄ ትክክል ነው፣ ያ ትክክል አይደለም በሚል በመፈረጅ ሳይሆን በምክንያት ነበር ክርክር ይደረግ የነበረው የውጭ ሀገሮች ተሞክሮም እየተነሳ ምክንያት ታዊ በሆነ መልክ ነበረ ሲነገር የነበረው። ጥያቄ ይቀርብ የነበረው በሙሉ ደግሞ ወደ መድረክ ሳይሆን የእርስ በርስ የሚመስል እና ውድ ጠቅላይ ሚኒስትሩ ያንን ሞደሬት በማድረግ መድረክ እንደ መምራት ምላሽ ከቤቱም ሲገኝ የነበረበት ሁኔታ ነው የነበረው። ውድ ጠቅላይ ሚኒስትሩ ሲያጠቃልሉ የተነሱ ነጥቦች በሙሉ ዋጋ ያላቸው፣ ሀገራችን የተሻለ ዲሞክራሲ እንድትገነባ የሚያስሉ ሀሳቦች የተንሸራሸሩበት እንደሆነ ሆኖም ግን ወደ መደምደሚያ ለመድረስ ህገ መንግስቱን ተከትለን የሚሰራቸው ስራዎች ሊኖሩ እንደሚገባ በእያንዳንዱ በተነሱ ነጥቦች ላይ የተለያዩ ምሁራኖች እዛው ፖለቲካ ፓርቲዎች ውስጥ የሚገኙ ጨምሮ አስተያየቶችን የተጠኑ ሰነዶችን አዘጋጅተው የሚቀጥለው ጊዜ ውይይት እንዲደረግባቸው እና በእነዚህ በጥናቶች ላይ ተመስርቶ እንጂ ዝም ብለው በቀረቡ ሀሳቦች ላይ ተመስርቶ የሚደረግ የተለየ ነገር እንደሌለ ሆኖም ግን በተቻለ መጠን ጠቀሜታ ያላቸው ጥናቶች እንዲቀርቡ አሳስበው ነው መድረኩ የተቋጨው። ጠቅላይ ሚኒስትሩም ያጠናቀቁ ምርጫ እንዲኖር መልቲ ፓርቲ ዲሞክራሲ ሊጠናከር እንደሚፈልጉ ስለሆነም በዚህ ዙሪያ ሁሉም ፓርቲዎች አብረው እንዲሰሩ ጥሪያቸውን አቅርበው መድረኩ በቀጠሮ የተጠናቀቀበት ሁኔታ አለ። መልካም በዚያ ውይይት ላይ የተነሳ አንድ ያነጋገረ በጠቅላይ ሚኒስትሩም በአካባቢዎች በሚገኙ ተቃዋሚ ድርጅቶች መገለጹ ይፋ የተደረገ አንድ ችግር ላንሳ በተለያዩ የአገሪቱ አካባቢዎች ግጭቶች እየተስተዋሉ ነው በወለጋ ባህረር አሁን ደግሞ መሰንበቻውን በባሌጎባ የሰዎች ህይወት ያለፈበት ግጭት ተከስቷል አሳሳቢነቱን ትኩረት ሊሰጠው እንደሚገባና ተቃዋሚዎችን ጨምሮ የበኩላቸውን አዎንታዊ አስተዋጽኦ ይህም በመከላከሉ ረገድ ጭምር እንዲያደርጉ የጠየቃችሁበት ብዙዎችን ያሳሰብና የሚያነጋግርም ጉዳይ ነው። እና ስለ እነዚህ ግጭቶችስ ምን ይነግሩናል? አቶ ፍጹም፣ ሀገራችን ሰላም መሆን እንድትችል ማናቸውም የፖለቲካ ፓርቲዎች ቫይለንስን ዲናውንስ አድርገው ወይም ደግሞ በሰላማዊ መንገድ ብቻ መንቀሳቀስ እንዳለባቸው ሁሉም መግባባት ላይ ተጠርሷል። ስለዚህ ከዚህ ጋር ተያይዞ ያለው በአንድም ሆነ በሌላ እነዚህ ግጭቶች መንስኤ የሚሆኑ የተሳሳቱ ሀሳቦችን በማራመድ የጦርነት ቀስቀሳ ነው የሚያካሄዱ ወገኖች በመኖራቸው ጋር በተያያዘ ስለሆነ የሁኔታ በየትኛው ወገን እየተራመደ እዚህ እየበቃ እንደሆነ መንግስት፣ እንደ መንግስትነቱ አጣርቶ እነዚህም የጥፋት ኃይሎች ለፍርድ ማቅረብ ስራው መጠናከር እንዳለበት ተነስተዋል። ምክንያቱም ጠጣ ከደፈረሰ ያንን ማረጋገጥ ኃላፊነት የመንግስት ስለሆነ መንግስት ይህን ኃላፊነቱን በጥብቅ እንዲፈጽም በየቦታው ፀብን የሚጭሩ የሚያቀጣጥሉ የሰው ህይወትን አደጋ ላይ የሚጥሉ በህግ ሊጠየቁ የሚገባ ስለሆነ ለፍርድ የሚቀርቡበት ሁኔታ መፋጠን እንዳለበት ነው አስተያየት ይሰጠዋል። ማለት ይሄ የመንግስት ስራ በመሆኑ ሊሰራ እንደሚገባም የተያዘ ጉዳይ ነው። መንግስትም በዚህ በኩል እየሰራ ነው። ግን ይህንን በቀጥታም በተዘዋዋሪ እያባባሱ የሚገኙ ወገኖች ግን እጃቸውን እንደዚህ አይነት ድርጊት እንዲሸለሱ ያስገነዘቡ በትም አለ እዛው ያሉ አንተች ማለት ነው። መልካም አቶ ፍጹም አረጋ የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት ኃላፊ በሀገሪቱ እየታዩ ባሉ ግጭቶች ጥቂት ቀናት የዘለለውን የጠቅላይ ሚኒስትሩን የመጀመሪያ መቶ ቀናት ክንዋኔዎች ግምገማና እንዲሁም ዋና ዋና የፖለቲካ ጉዳዮች ጨምሮ በሀገር ውስጥ ያሉ ከሰላሳ በላይ የተቃዋሚ ፓርቲ መሪዎች ጋር መሰንበቻውን ጠቅላይ ሚኒስትሩ በጽፈት ቤታቸው ጋብዘው ባደረጉት ውይይትና ሌሎች ወቅታዊ ጉዳዮች ዙሪያ ለተነሱት ጥያቄዎች ሰጡኝ ቃለ ምልልስ ለጊዜው አመሰግናለሁ። ጠቅላይ ሚኒስትር አብይ ወዲህ ወደ ዩናይት ስቴትስ በሚያደርጉት ጉዞ በቀናት ውስጥ እናገኛችኋለን። ደርዝ ላለው ቃለ ምልልስም እንደምናገኛቸው ተስፋ አድርጋለሁ። መልካም መንገድ ይሁንላችሁ አቶ ፍጹም። ተከታዩ የመጽሔት ርዕስ ቀደም ብለን በመግቢያችን ያስተዋውቅ ነው የማረሚያ ቤቶችን ቃጠሎ ይመለከታል። ኢትዮጵያ ውስጥ በተለያዩ አካባቢዎች በሚገኙት ማረሚያ ቤቶች ውስጥ ያለመረጋጋትና የእሳት ቃጠሎ እየደረሰ መሆኑ ይዘገባል ሲል ይንደረድራል። ባለስልጣናቱም ለችግሩ ምክንያት የመንግስቱን የምሕረት አዋጅ ተከትሎ ለታራሚዎች የሚሰጡ ትርጉሞች መዛባት መሆናቸውን ይናገራሉ። በደብረ ማርቆስ ማረሚያ ቤት ትላንት የተነሳውን የእሳት ቃጠሎ አስመልክቶ ሰሎሞን ክፍሌ ወደ አማራ ክልል ጽሕፈት ቤት በስልክ ደውሎ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊውን አቶ ንጉሱ ጥላሁንን አነጋግሮ ተከታዩን አሰናድተዋል። በትናንትና ውለት በደብረ ማርቆስ ከተማ በሚገኘው ማረሚያ ቤት ላይ እውነት ነው፣ ግርግር ነበረ፣ እሳትም ተነስቶ ነበር። በንብረት ላይ ጉዳት ደርሷል፣ በታራሚዎች በሚኖሩበት መኖሪያ ቤትና በመሳሰሉት ላይ። እሱ ብቻ ሳይሆን በዛሬ ውለት ደግሞ በወልዲያና ፍሮተሰላም ማረሚያ ቤቶች ላይ እንደዚሁ ግር ግር ተነስቶ የታራሚዎች መኖሪያ ቤት ፍራሽ እና የእደ ጥበባት ማዕከላት ጉዳት ደርሶባቸዋል። እስካሁን በደረሰን መረጃ በነዚህ ንብረቶች ላይ ነው ጉዳት የደረሰው። ምናልባት ሌላ ከዚህ ያለፈ ጉዳት ስለመኖር አለመኖሩ ከአካባቢው እያጣራን ነው። ምንድን ነው ምክንያት ለእሳት ቀጥሎ መንስኤ፣ እንግዲህ በማረሚያ ቤቶቹ እንደ ምክንያት የሚወሰደው ግን ትክክለኛ የሆነ ምክንያት ነው ሰሞኑን በተለያዩ ወንጀል ድርጊቶች የተሳተፉ ሰዎች ምህረት የሚደረ የሚያደርግ አዋጅ በሀገር ደረጃ ታውጇል። ይሄ በሀገራችን ሰላምና መረጋጋት ለማሰብ እና የተካሄደ ያለውን ለውጥ ወደ ተሻለ ደረጃ ለማሸጋገር ያሰበ ያለመና ቀደም ሲል በሀገሪቱ ተከስቶ የነበረውን ፖለቲካ ለማረጋጋት ተከትሎ በተለያዩ ወንጀል ድርጊቶች የተሳተፉ ሰዎች ለድርጊታቸው የወንጀል ተጠያቂነታቸውን ለመሰረር እና ወደ ህብረተሰቡ ተቀላቅለው በሀገር ግንባታ ውስጥ የበኩላቸው ሚና ለማበርከት እንዲችሉ የሚያስችል አዋጅ ነው የታወጀው። ይሄ በሀገራችን ተከስቶ የነበረውን አለመረጋጋት ማዕከል ያደረገ ነው። ሌሎች ወንጀሎችን፣ ቀደም ሲል ሲታዩ የነበሩ ወንጀሎችን የሚመለከት አይደለም። ይሄ የራሱ አላማዎች አሉት እና እነዚህን አላማዎች ከለውጡ ጋር በተያያዘ የፖለቲካ ምህዳሩን ከማስፋት ጋር በተያያዘ እና አንድም በሌላ መልኩ ተከስተው የነበሩ ጥላቻና የእርስ በርስ ጥርጣሬን ሲያነግሱ የነበሩ ሁኔታዎችን በመቅረፍ የጋራ መግባባትና ይቅር ባይነት እንዲነግስ ያለመ አዋጅ ነው። ይሁን እንጂ ይሄ አዋጅ ማንኛውም ወንጀል የተሳተፉ ቀደም ሲል በሀገራችን ከተከሰተው ግጭትና አለመረጋጋት ጋር ግንኙነት የሌላቸው ጉዳዮችን ሁሉ እንደሚመለከት ተደርጎ በመቀስቀሱ ይሄ የማረሚያ ቤቶቹ ላይ ችግር ፈጥረዋል ማለት ነው። ከዛ ውጭ ግን በክልላችን ለምሳሌ በእኛ ክልል ቅድም በጠቀስኩት በትናንትና ዕለት በደብረ ማርቆስ፣ በዛሬ ዕለት በፍኖተ ሰላምና በወልዲያ ይሄ ግጭት ይሄ ሁኔታ ተፈጥሯል። ነገር ግን በክልላችን በመደበኛው ጊዜ ቀደም ሲል በነበረው አካሄድ በአመት ሁለት ዙር ለታራሚዎች ለፍርደኞች ይቅርታ ይሰጣል። የክልሉ መንግሥት ይሄን የሚፈጽምበት ሕግና ደንብ መመሪያም አለው በዘንድሮ አመት ግን በአመት ሁለት ጊዜ ሆነውን በልዩ ሁኔታ በማየት በአመት ሶስት ጊዜ ሰጥቷል። እንዲሁም በፌዴራል እና በክልል ደረጃ የተወሰኑ በልዩ ሁኔታ ደግሞ የሚታዩ በዚህ በአጠቃላይ በክልላችን በዚህ አመት ዘጠኝ ሺህ አምስት መቶ ስድስት ያህል ግለሰቦች በማረሚያ የነበሩ ወደ ህብረተሰቡ እንዲቀላቀሉና መደበኛ ህይወታቸውን እንዲቀጥሉ የሚያስችል ውሳኔ ተወስኖ ይህን ያህል ግለሰቦች ከማረሚያ ቤቶች ተለቀዋል ይሄ በይቅርታ የሚካሄድ ነው ክልሉ ላይ እየቀጠለ ነው ወደፊትም የሚኖር ነው ማለት ነው ነገር ግን ይሄ የምህረት አዋጁ እና ይቅርታውንና የመሳሰሉትን ጉዳዮች በማደባለቅ ታራሚዎችን ላይ ግርታ በመፍጠር ቅስቀሳ በመደረጉ በዚህ ምክንያት ችግር ተፈጥሯል በማረሚያ ቤቶቹም ጉዳት ደርሷል ማለት ነው እሳቱ አሁን እንደ ጠፋ ነው የምንሰማው። ደብረ ማርቆስም በፍኖተ ሰላምም በወልዲያም ሁሉም ጠፍቷል። ሁ ሁኔታ በቁጥጥር ስር ውሏል እሳቱ ህብረተሰቡም ርብርብ አድርጓል። የጸጥታ መዋቅሩም ሌሎች ከፋ ጉዳት የሚያደርሱ ነገሮች እንዳይከሰቱና የታራሚዎቹም ህይወት አደጋ ላይ እንዳይወድቅ እንዲሁም ታራሚዎች ከማረሚያ ቤቶች ሰብረው እንዳይወጡ ከህብረተሰቡ ጋራ ከፍተኛ ዋጋ በመክፈል ተከላክለዋል። አሁን ማረሚያ ቤቶቹ እነዚህ የጠቀስኳቸው ማረሚያ ቤቶች መረጋጋት ይታይባቸዋል። ህብረተሰቡ ግን በዚህ አጋጣሚ ትልቅ አክብሮትና አድናቆት የሚሰጠው ሆኖ ነው ያገኘ ነው። ይህንን ስራ በመስራት በጣም አመሰግናለሁ። አቶ ንጉሱ አመሰግናለሁ። ቀደም ሲል አቶ ንጉሱ ጥላሁን እንዳስረዱት የሳት ቃጠሎው ዛሬ በፍኖተ ሰላምና ሌላም ማረሚያ ቤት ደርሶ በቁጥጥር ስር ውሏል። በሌላ በኩል የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊው አቶ ካሳሁን ጎፌም እነዚህ በየስፍራው በሚገኙ ማረሚያ ቤቶች የሚካሄዱ አመጾች ህገወጥ፣ የሰላም፣ የአንድነትና አብሮነት መንፈስን የሚጎዳ ነው ብለዋል። የእሳት ቃጠሎ በወልዲያ በፍኖተ ሰላምና በደብረ ማርቆስ እስር ቤቶች የተካሄደውም ለማምለጥ ከተደረገ ሙከራዎች ጋር በተያያዘ ነው ብለዋል። በአርባ ምንጭ አንድ የሕክምና መስጫ ክሊኒክ በእሳት ጋይቷል። በአዲስ አበባም በቂሊንጦና ቃሊቲ ሙከራዎች ተደርገዋል ተብሏል። ታራሚዎች ለማምለጥ የሚያደርጉትን ሙከራ እንዲያቆሙ ጥያቄ ካላቸው ደግሞ በሰላማዊ መንገድ እንዲያቀርቡ የመንግሥቱ ባለሥልጣን አስገንዝበዋል። ባለፉት ቅርብ ወራት ብዙ ሺህ እስረኞች መለቀቃቸውን በማስታወስም መንግሥት ሕግና ሥርዓት ለማስከበርና የሰብዓዊ መብቶች እንዲከበሩ ለማድረግ ያላሰለሰ ጥረት ይዟል ሲሉም አስረድተዋል። አድማጮች ሌላም ተከታታይ ወይም ተያያዥ ዘገባ አለን። በመቀሌ እስር ቤት የተነሳ ቃጠሎ ለሁለት ሰዎች ሕይወት መጥፋት ምክንያት መሆኑን ጠቅሶ አለም ፍስሐ ከመቀሌ ተከታዩን አጠር ያለ ዘገባ አድርሶናል። በመቀሌ ከተማ ውህነ ቤት ዛሬ ከስምንት ሰዓት ጀምሮ የእሳት ቃጥሎ ተነስተዋል። በዚህ የእሳት ቃጥሎ የተነሳው ግርግር የሁለት ሰዎች ሕይወት እንዳለፈና በጥቂት ሰዎች የአካል ጉዳት እንደደረሰ የመቀሌ ውህነ ቤት ጽፈት ቤት ኃላፊ ኮማንደር ኢትባርህ አለነ ገልጠዋል። ኮማንደር ይትባርክ ኣለነ የቃጠሎ መንስኤ ሲገልፁ ብቅድሚ ትማሊ ብዛዕባ ናይ ምሕረት ጠቅላይ ዓቃብ ሕጊ ዝሃቦ መብርሂ እቲ ተሃናፀ ኣይተቀበሎን ከትናንትና በስቲያ በጠቅላይ ኣቃቢ ሕጊ የተሰጠ የምህረት ሁኔታ ታራሚዎች ኣልተቀበለቱም። ከዚህ በፊት በሚዲያ የምተላለፉ በተለይ በኢትዮጵያ ቴሌቪዥን የሚሰጡ የነበሩ ሀሳቦች ታራሚዎች በምህረት እንዲወጡ ተስፋ እያደረጉ ነበር። ከትናንትና በስቲያ የተሰጠው መግለጫ ግን ምህረቱ የማይመለከታቸው መሆኑን ሲያውቁ ተስፋ አቆርጠው የጀመሩት ነው። ኮማንደር ኢትባርክ የእሳት ቃጠሎ ምክንያት በማድረግ ለማምለጥ በመኮሩ ታራሚዎች የተወሰደው እርምጃ ሲገልጹ ሐዚ እቲ ኩነታት ተጠቂምካ ንምህዳም ንምውፃእ ንምጉያይ ዝተፈተነ ነይሩ እዩ ብሓደ ሓደ ተኣረምቲ እዙይ ብተደጋጋሚ ርችት ተኩሲ ጠጠው በሉ ዝብል ኮማንደር ኢትባርክ የእሳት ቃጠሎ ምክንያት በማድረግ ለማምለጥ በመኮሩ ታራሚዎች የተወሰደውን እርምጃ እስከ አሁን ያ ሁኔታ ተጠቅመው ለመውጣት ለመውረጥ የመኮሩ አንድ አንድ ታራሚዎች ነበሩ። ሩጫው እንዲያቁሙ በተደጋጋሚ የርችት ተኩስ ተደርጓል። ርጫውን ባለመቋረጣቸው አንድ አንድ ታራሚዎች ዘለው ለመውጣት ሲሞክሩ በቁጥጥር ስር ለመዋል የተወሰኑ የተጎዱና እስከ አሁንም የሁለት ታራሚዎች ህይወት አልፈዋል። ኮማንደር ኢትባርክ በተጎዱና በሞቱ የተሰማቸውን ሐዘን ሲገልጹ ለዚህ መጥፎ ስራ አብዛኛው ታራሚ በመተባበር ጉዳቱ እንዳይስፋፋ በማድረጉ አመስግነዋል። የማጣራት ስራ እየቀጠለ መሆኑን ኮማንደር ኢትባርክ ገልጸዋል። ዓለም ፍስሐ ለአሜሪካ ድምፅ ሬዲዮ ከመቀለ ብሪክስ በመባል የሚታወቁት ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪቃ የዚህ አመቱን ጉባኤያቸውን ዛሬ ጆሃንስበርግ ላይ ጀምረዋል። በዩናይትድ ስቴትስና በዚህ ቡድን የዳበረ ኢኮኖሚ ባላት ቻይና መካከል የሚካሄደው የንግድ ጦርነት እንዳሳሰባቸው ገልጸዋል። የቪኦኤዋ አኒታ ፓዋል ከጆሃንስበርግ የላከችውን ዘገባ አዳነች ፍሳዬ ታቀርባለች። የብሪክስ ሀገሮች ደቡብ አፍሪቃን ከስምንት ዓመታት በፊት ያስገቡት የውክልና ሚዛን ለመጠበቅ ሲሉ ነው። የደቡብ አፍሪካው ፕሬዝደንት ሲሪል ራማፎሳ ዛሬ ጉባኤውን ሲከፍቱ ጠንካራ የስጋት ቃሎች አሰምተዋል። ክቡራትና ክቡራን፣ እኛ እዚህ የተሰበሰብነው የንግድ ስርዓት ከዚህ ቀደም ያልታዩ ተግዳሮቶች በገጠሙበት ወቅት ነው። ከዓለም የንግድ ድርጅት አገሮች ጋር የማይሄዱ የግል እርምጃዎች መወሰዳቸው ሊያስከትል የሚችለው ነገር እያሳሰበን ነው። በተለይም በታዳጊ አገሮችና ኢኮኖሚያቸው ላይ የሚኖራቸው ተጽዕኖ ያሰጋናል። በእነዚህ ክስተቶች ምክንያት ንግድ ዘላቂ ልማትን በማሳደግ ላይ ስለሚኖረው ተጽዕኖ ውይይት ማድረግ ግድ ይላል። ራማፎሳ አያይዘውም የብሪክስ የልማት ባንክ ከአራት ዓመታት በፊት ከተመሠረተበት ጊዜ አንስቶ ልማት ለማጠናከር ሲል አምስት ነጥብ አንድ ቢሊዮን ዶላር በብድር መልክ ሰጥቷል። በጉባኤው ዋዜማ ላይ የደቡብ አፍሪካው ፕሬዝደንት ከቻይናው አቻቸው ሺ ዣምፒንግ ጋር ተገናኝቶ ተነጋግረዋል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በቻይና እቃዎች ላይ ቀረጥ ለመደንገግ ከዛቱበት ጊዜ አንስቶ ቻይና ዓለም አቀፍ የንግድ ግንኙነቷን ለማጠናከር ስትጥር ቆይታለች። የደቡብ አፍሪካው የንግድና የኢንዱስትሪ ሚኒስትር ሮብ ዴቪስ እንደገለጹት በብሪክስ ውስጥም ቢሆን የንግድ ይዘቱ ሚዛኑን የጠበቀ አይደለም። ደቡብ አፍሪካ በብሪክስ አባል ሀገሮች መካከል አዲሷ እና አነስተኛዋ ብትሆንም ከምታስገባው ይልቅ የምታፈሰው መዋዕለ ነዋይ ይበልጣል ብለዋል። ሮብ ዴቪስ በመዋዕለ ነዋይ ፍሰት በኩል ያለውን ግንኙነት ብንመለከት ብዙም መሻሻል እንደሌለ መገንዘብ እንችላለን። ከ2003 እስከ 2017 ዓ ም በነበረው ጊዜ ውስጥ ከብሪክስ ሀገሮች መዋለንዋይ ወደ ደቡብ አፍሪካ ኢኮኖሚ የገባው 17.8 ቢሊዮን ዶላር ነው። ደቡብ አፍሪካ ግን ከ2001 እስከ 2016 ዓ ምረት በነበረው ጊዜ የ68 ቢሊዮን ዶላር መዋለንዋይ መድባለች። ከሌሎቹ የብሪክስ ሀገሮች የበዛ ገንዘብ ማለት ነው። ሉዋንዳ ኡምፑንጎዝ የተባሉ ተንታኝ ግን ሁኔታዎች እየተለወጡ ናቸው ይላሉ። በያዝነው ዓመት በተለይም ደቡብ አፍሪቃ አስተናጋጅ በሆነችበት ወቅት ስለ ብሪክስ የተለወጠ ነገር አለ። ጉዳዩ የአምስቱ የብሪክስ አባል ሀገሮች ብቻ መሆኑ ቀርቶ አጎራባች ሀገሮች ሲጋበዙ አይተናል። ሩዋንዳን፣ ሴኔጋልንና ቶጎን የመሳሰሉት ሀገሮች በጉባኤው እንዲሳተፉ ተጋብዘዋል። የብሪክስ ሀገሮቹ ጉባኤ እስከ መጪው አርብ ይቀጥላል። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። በኢትዮጵያ የሰዓት አቆጣጠር አሁን ከምሽቱ ሶስት ሰዓት ከሰላሳ ሶስት መሆኑን የስቱዲዮ ሰዓታችን ያመለክታል። ዋና ዋናውን የሰዓቱን ያለም ዜና ቆንጅታየ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ጉብኝታቸውን በነገ ዕለት ይጀምራሉ። ኢትዮጵያ ውስጥ በተለያዩ የሀገሪቱ ክፍሎች በሚገኙ ማረሚያ ቤቶች አለመረጋጋትና የእሳት ቃጠሎ እየደረሰ መሆኑ እየተሰማ ነው። ባለስልጣናት ለዚህ ችግር ምክንያቱ የመንግስቱን የምህረት አዋጅ ተከትሎ ለታራሚዎች የሚሰጡ ትርጉሞች መዛባት መሆናቸውን ይናገራሉ። የደቡብ ሱዳን መንግስትና ዋናው የአማጽያን ቡድን አምስት ዓመት ለተጠጋው የእርስ በርስ ጦርነት ማክተሚያ የታለመ የመጀመሪያ የስልጣን ክፍፍል ስምምነት ካርቱም ላይ መፈራረማቸው ተነገረ። ኮንጎ በቅርቡ የተቀሰቀሰው የኢቦላ ወረርሽኝ ቆሟል ስትል አወጀች። በጤና ባለስልጣናቷና በዓለም የጤና ድርጅት ፈጣን ርብርብ መሆኑን አስታውቃለች። ቆንጅት ማስታወቅ ላይ ይኖርብን ነው። አቀናባሪያችን ሙዚቃውን ጀምሯል። ሙዚቃው ይናገራል ይለን ይመስላል። ደረጃ ደገፋው ነው ድምፃዊው። ከሙዚቃው ገምተሽ ይሆን? አልገመጥኩም ልበል ወይስ እንግዲያው፣ አብረን እንስማ። ና እንመለሳለን።

ያድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደ ና ቆንጂ ታየነን። ሁለተኛውን አጋማሽ ስርጭታችንን ጀምረናል። አሁን ለዚህ ክፍል ቀዳሚ ወዳደረግነው ሳምንታዊ ቅንብር ወደ ውይይት የሁለት ጎረቤታሞች ታሪክ እናልፋለን። ሰሞነኛው ውይይት ቀጥሏል። ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ። የኢትዮጵያ አየር መንገድ ከረጅም ዓመታት በኋላ መሰንበቻውን ለመጀመሪያ ጊዜ ወደ አስመራ ያደረገውን በረራ ተከትሎ የታየውን የደስታ ስሜትና ከዚያ ቀደም ብሎ የሆነው በሁለቱ ጎረቤት ሀገሮች ኢትዮጵያና ኤርትራ ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። በማከታተል የተፈጠረውን ሁኔታ ምንነትና የቀጣዩን ሂደት አቅጣጫ ጨምሮ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ የታለመ ተከታታይ ውይይት ነው። አዘጋጁ አሉላ ዚ አጠገብ ያለ ታብራራው። አመሰግናለሁ ቆንጂት። ተወያዮቼን ላስተዋውቅ። በኢትዮጵያና የኤርትራ ና ጉዳዮች ላይ ሰፊ ጥናት ያካሄዱ የታሪክ ምሁራን ናቸው። ቀደም ብለን ተከታታይ ባቀረብናቸው ፕሮግራሞችም አስተዋውቀናል። ፕሮፌሰር ገብሩ ታረቀኝ ቀደም ሲል በዩናይት ስቴትሱ የኒውዮርክ ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉ የታሪክ ምሁርና የግጭቶች ጥናት ባለሙያ ናቸው። በአዲስ አበባ ዩኒቨርሲቲም በተለያዩ ኃላፊነቶችና በመምህርነት አገልግለዋል። ፕሮፌሰር ተከስተ ነጋሽ የስዊድኑ አብሳላ ዩኒቨርሲቲ ለረዥም ዓመታት በታሪክ መምህርነትና እንዲሁም በጥናትና ምርምር ያገለገሉ ናቸው። ፕሮፌሰር ሹመት ሲሻኝም በዩናይት ስቴትሱ የክሪስቶፈር ኒውፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉና በአሁኑም ወቅት በዩናይት ስቴትስ ዓለም አቀፍ የትምህርት ፕሮግራም አማካኝነት በባህር ዳር ዩኒቨርሲቲ በምርምርና በማስተማር አገልግሎት ላይ ያሉ ናቸው። የተከታታይ ውይይቱን የመጨረሻ ክፍል ነው ይዘን የቀረብ ነው። እነሆደ ውይይቱ ፕሮፌሰር ተከስተ ኤርትራ ውስጥ ያለው ሁኔታ ከኢትዮጵያ ጋር ለሚኖረው ግንኙነት ኢትዮጵያ ውስጥ ያሉ ሁኔታዎች ቁልፍ ናቸው ያሉትን ሌሎች ኤርትራውያን ፍላጎቶችንም እንመልከት። በኤርትራ የተቃዋሚዎች ሌሎች ሀሳቦች ያላቸው ወገኖች ሚናስ የቱኗል ተጽዕኖ ያሳድራል? የሌሎች ፍላጎቶች ከግምት መግባት የለበትም ወይ? ያለው አይመስለኝም። ዋናው ነገር የኢትዮጵያ መንግስት በኤርትራዊ ዜጋ ያለው አቋም ምንድን ነው? ይህን ጥያቄ ነው የኢትዮጵያ መንግስት መመለስ የሚችለው። እዚህ ላይ እንግዲህ የኢትዮጵያ መንግስት በሌላው ዓለም እንደሚደረገው በኤርትራ እና በኤርትራዋኖች ላይ ያለው አቋም በይፋ ማስታወቅ ይኖርበታል። ይሄ በነገብሩ ሀገር ዋይት ፔፐር የሚባል እዛ ላይ አውጥቶ የእኔ መንግስት የዶክተር አብይ መንግስት በኤርትራ እና በኤርትራዋኖች ያለኝ አቋም እንደዚህ ነው ብሎ ያወጣና ከዛ በኋላ ህዝቡ ይከራከርበታል። እዚህ ላይ ገና አልደረስንም፣ ግን መድረስ አለበት። መልካም ፕሮፌሰር ገብሩ የእርስዎ ነው እድሎ ያን የቀደመ ጥያቄ እርስም ንካክተውታል። የሰላሳ አመት ጦርነት ኋላም የሀያ አመታት ሰላም አልባ ጊዜ አልፏል። ከዚህ ሁሉ በኋላ የእነኚህ ሁለት አገሮች እጣ ብቻ ሳይሆን ኤርትራ ውስጥም ሊኖር የሚችል የለውጥ አዝማሚያ በተለይ በኢትዮጵያ ውስጥ ከሚታየው የለውጥ ሁኔታ ጋር ተዛምዶ ምን አይነት ገጽታ ይኖረዋል? በጣም ጥሩ ጥያቄ ነው። መለስ ልበልና ቀደም ብለህ ደግሞ ሌላ ቆንጆ ጥያቄ አንስተህ ነበር። ይኸውም ፕሬዚደንት ኢሳያስ እድሜያቸውም እየገፋ ነው፣ ሰባ ሁለት ሆነዋቸዋል። እና ይህ የተፈጥሮ ጉዳይ ነው። ይህ ያልታሰበ ለውጥ እንዲያመጡ ሊገፋፋቸው ይችላል ወይ ያልከው ጥያቄ ተገቢ ነው። ግን መልሳችን ግምታዊ ነው የሚሆነው። ሁለት ምሳሌዎችን በመስጠት የእኔን ለማስረዳት እንሞክር። ግርማዊ ቀዳማዊ አጼ ኃይለ ሥላሴ እድሜያቸው እየገፋ በሄደ መጠን የስልጣን ፍላጎታቸውም የዛን ያህል እየተጠናከረ ነው የሄደው። በሕገ መንግስቱ መሰረት እንኳ አልጋ ወራሹን ስልጣኑን እንዲወርስ ሳያዘጋጁ የየካቲቱ የስልሳ ስድስት አብዮት ደረሰና እሳቸውም ከስልጣን አስወገዳቸው። ከናካቸውም የሰለሞናውያን ስርወ መንግስት አጠፋው፣ ደመሰሰው። እድሜ ራሱ ለውጥ እንድታመጣ የሚገፋፋ አይመስለኝም። እንደ ሁኔታው ነው። ወደ ስፔን ልውሰድ። እሺ፣ ስፔን ከእርስ በርስ ጦርነት በኋላ የሪፐብሊካንስ በመቋቋም ፍራንኮ አሸንፎ ስልጣኑን ይይዛል። ለሰላሳ አመት ያህል በብረት እግሩ የስፔንን ህዝብ እንዳይፈናፈን አድርጎ ይገዛዋል። አጋጣሚ ሆኖ አንድ ጊዜ ይታመምና ህሊናውን ይስታል። ስድስት ወር የአልጋ ቁራኛ ይሆናል። ሲነሳ ምን ሁኝ ነበር ብሎ ይጠይቃል። አይታመህ ፍትህ ነበር ብለው ሲነግሩት ሁለት ነገር ነው ያደረገው። ሁለት ነገር ነው ያደረገው አንድ ተገርስሶ ተወግዶ የነበረውን ዘውዳዊ አገዛዝ አስመለሰው። ግን ህጋዊ ዘውዳዊ አገዛዝ ኮንስቲቱሽናል ሞናርኪ የሚባለው ከሱ በጣምራ እንዲሄድ ያደረገው የፓርላመንታሪው ፖለቲካ ስርዓት መሰረቱን እንዲጥል አስደረገ። ዛሬ ስፔን ዴሞክራሲ የሰፈነባቸው ሀገራት ከሚባሉት አንዷ ነች። ስለዚህ የእድሜ ጉዳይ በሁለቱም አሁን ምንድን ነው ያነሳኸው ጥያቄ በጣም ቆንጆ ነው የምለው፣ ኢሳያስ ኢትዮጵያ መጥቶ ለለውጥ ያለውን አውሎ ነፋስ አይቶታል። እዚህ ትልቅ እንቅስቃሴ በመደረግ ላይ እንዳለ አይቶታል። የኢትዮጵያ ህዝብ ለወንድሞቹ እህቶቹ ኤርትራውያን ያለው ፍቅር አደባባይ ወጥቶ አሳይቶታል። ምናልባት ይሄ አውሎ ነፋስ አውሎ ነፋስ ዓይነተኛ ለውጥ በሀገር ውስጥ ሊያመጣ ይገፋፋው ይሆናል የሚል ተስፋ አለኝ። ግን ለውጥ እንዲመጣ የሚያደርገው ግን የኤርትራ ሕዝብ ግፊት ሲጀምርና ሲቀጥል ነው። ወጣቱ ከመሰደድ ይልቅ በሀገሩ ቆይቶ ውስጣዊ ትግልን ሲያጣጥፍ ነው። በዚህ ብቻ ነው ለውጥ ሊመጣ የሚችለው። እንግዲህ አሁን ምን ሊያስከትል ይችላል? አሁን የተጀመረው እንቅስቃሴ በሁለት ማህበር ያልከው እሱም ጥሩ ጥያቄ ነው። መለስ ልበልና ተከስተነጋሽን አንድ ሁለት ነገሮች ላንሳለት። አንድ ህዝብ ሁለት ሀገራት የሚባለው እኮ በውን የምናየው ነው። አንተም ያጸናኸው ነው። እዚህ የኤርትራ ወጣት ስደተኞች የሚሉት አሁን እንደ መፈክር የያዙት ሁለት ሀገራት አንድ ህዝብ ነን ነው የሚለው ነው እውነትም ነው የሰሜኑ ህዝብ የትግራዩ ህዝብና የደጋዊ ኤርትራ ህዝብ ከሁለት ሺህ አመት በላይ አብሮ የኖረ በደም የተሳሰረ በቋንቋ የተሳሰረ በመልክዓ ምድር የተሳሰረ በኢኮኖሚ በሃይማኖት የተሳሰረ ነው ከሁለት ሺህ አመት በላይ እቺ ኤርትራ እኮ ከኢትዮጵያ ተለይታ የኖረችበት ዘመን ስናየው መቶ አመትም አይሆንም አጭር ነው ይህ ነው ደግሞ የኢትዮጵያና የኤርትራ ህዝቦችን ሊያሰባስባቸው እንደገና አንድ ሊያደርጋቸው የሚችል ወደ እንትን ልምጣ። አሉላ ባቸ አሁን የተጀመረው ጽኖ በሁለቱ ሀገራት ከፍተኛ ከፍተኛ የፖለቲካዊ፣ የማህበራዊ፣ የኢኮኖሚ፣ የባህላዊ ለውጥ የተጠናከሩ ተፎካካሪ ወይም ተቃዋሚ ፓርቲዎች በሌሉባት ሀገር ኢህአደግ በድንገት ለምሳሌ መፈራረስ ላይ ቢደርስ አያድርገው እንጂ ኢትዮጵያ በከፋ ሁኔታ ልትወድቅ እንደምትችል ያሳስበኛል። ስለዚህ ቢያንስ ቢያንስ እስከ ምርጫው ድረስ የኢህአደግ አባል ድርጅቶች በመወያየት በመመካከር በእኩልነት የውስጣቸውን ችግሮች ፈተው ሀገሪቷን ለአዲስ ገና ጅማሮ ነው ያደረጉት። ዶክተር አብይ አሁን እንደቀጠለው ከሄደ ህዝባዊነታቸው እየተጠናከረ ቅቡልነታቸው መሰረቱ እየሰፋ ከሄደ በምርጫ አሸንፈው ጠቅላይ ሚኒስትርነታቸውን ሊያራዝሙ ይችላሉ። ይህ ግን ከሁለት አመት በኋላ የሚደረግ ነገር ነው እና ለኢህአደግ የእናንተ ምርጫ ያላችሁ መተባበር ወይም መበታተን ነው። መበታተኑ የማያዋጣ ነው፣ ሀገሪቷን አዘቅት የሚከት ነውና ተስማምታችሁ ለሀገር ለህዝብ ስትሉ የስልጣንን ጉዳይ በማሳለስ ተባበሩና ቢያንስ ቢያንስ ለሁለት አመት የሽግግር መንግስት አድሩስን ለማለት ነው። አሉላ አራዘንኮ የመጨረሻው ዕድል የፕሮፌሰር ሹመት ነው። የሁለቱ አገሮችና መንግስታት የታደሰ መልካም ግንኙነት በኢትዮጵያ አሁን በጣም በፍጥነት ባለፉት ጥቂት ወራት ውስጥ እየታየ ያለው ለውጥ በኤርትራ ላይ እንደምን ያለ የለውጥ ስሜት ያጠላ ይሆን? ምን አይነት ተጨባጭ ለውጦች ሊከሰቱ ይችላሉ የሚለውን ፕሮፌሰር ገብሩና ፕሮፌሰር ተከስተ ሄደውበታል። እርስዎ እንደው የመጨረሻ ሀሳብ ቢያደርጉ። አዎ እኔ እንግዲህ ይሄ የተጀመረው ግንኙነት ተስፋ ተጭነው የምልበት አንዱ በኢትዮጵያ በኩል የታየው ለውጥና፣ በተለይ ፕሬዚደንት ኢሳያስ በዚህ ሂደት ላይ እምነት እንዲያደርባቸው ዶክተር አብይ ከመንገድ ወጥተው ያደረጉት ሙከራ ነው። ይህንን እንግዲህ ከምን ጋር እንደምናነጻጽረው ከዚህ በፊት ከነበሩ ከኢትዮጵያ አመራሮች ጋር ነው። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ የኤርትራ ጥያቄ ከየት ወዴት የሚል የኤርትራን መገንጠል የሚደግፍ አንድ ትልቅ መጽሐፍ ጽፈዋል። አክቹዋሊ የሳቸው ሶስት መቶ ገጽ ያንን መጽሐፍ ሲደርሱ የኤርትራ ድርጅቶች ያን ያህል ስለ ኤርትራ መገንጠል አስፈላጊነት ጽፈው አያውቁም ነበር እና ከዚያ ነው አሁን ወደዚህ ወደ ጠቅላይ ሚኒስትር አብይ ዘመን የመጣ ነው። ስለዚህ በኢትዮጵያ በኩል ያለው ሁኔታ አቃሴ ነው። ያ ከዚህ በፊት የነበረው ገፍታሪ አቋም ነው የነበረ የሚገኝ ግዛቶች ነበራችሁ። ስለዚህ በዚያው ልክ ዝምድናችንም የአባራሪና የተባራሪ ዝምድና ነበር ማለት። አሁን ከዚያ መንገድ ወጥተን አዲስ የተቆራኘ ጎዳና ቀጥለናል። በኢትዮጵያ በኩል አሁን እየታየ ያለው አቋም ይህንን የሚደግፍ ኤርትራውያንን ምቾት እንዲሰማቸው የሚያደርግ ዐይነ አቋም ነው። መሪውን ኢሳያስ አፈወርቄንም ቢሆን ትንሽ ልባቸውን ፈታ የሚያደርግ እጅግ በጣም ትህትና የተሞላበትና በእምነትም ላይ የተመሰረተ ቀረቤታ ነው የተደረገው። ስለዚህ ፕሬዚደንት ኢሳያስን ቢሆኑ ይህንን በሚመለከቱበት ጊዜ ፈታ ማለታቸው አይቀርም። በኢትዮጵያ በኩል ያለውን ከፍተኛ ጉጉት እና ከፍተኛ ፍቅርም የተገነዘቡት ይመስለኛል። ስለዚህ እንደ መሪ ይሄ ጫና ሊያሳድር እና በእሳቸውም በኩል ተመሳሳይ ችሮታ ያለው እርምጃ እንዲወስዱ ሊገፋፋቸው ይሆናል። አገር ውስጥ ባለው እሳ ኤርትራ ውስጥ በተለይ ባለው ሁኔታ ትልቅ ተግዳሮት ይታየኛል። የኤርትራ ፖለቲካ ዱሮ በአስራ ዘጠኝ መቶ አርባዎች ወደ ነበረው አይነት የተመለሰ ይመስለኛል። በተወሰነ ጊዜ ወደ አንድነት ተሰባስቦ ነበር። አሁን ደግሞ ባለፉት ሀያ አመታት በተፈጠረው ሁኔታ ምክንያት የመበታተን አዝማሚያ አያለው። በአብዛኛው የፕሬዚደንት ኢሳያስን አምባገነንነት እናጎላለን እንጂ ሌላም ጽንፈኛ ኃይሎችም ተፈጥረዋል። እነሱም ደግሞ ከፍተኛ የሆነ ጫና ማሳደራቸው አይቀርም በወደፊቱ የኤርትራ እድልና ከኢትዮጵያም ጋራ በሚደረገው ግንኙነት። ስለዚህ ኤርትራ ውስጥ ብዙ የሚብላሉ ጉዳዮች አሉ። ከኤርትራም ውጭ ብዙ ፍላጎቶችን የሚገፉ እና የሚያራምዱ ድርጅቶች አሉ። እና ትልቁ ተግዳሮት አሁን በኤርትራ በፕሬዚደንት ኢሳያስ በኩል ብቻ ሳይሆን በኢትዮጵያም በኩል ይህን ሁኔታ ለማስተናገድ መዘጋጀት ያስፈልጋል። ቢያንስ መኖሩን ማወቅ ያስፈልጋል። ለዚህ ግን ቁልፉ ፕሬዚደንት ኢሳያስም ነገ አላፊ ናቸው። ጠቅላይ ሚኒስትር ዶክተር አብይም ነገ አላፊ ናቸው። ግንኙነቱን በማያልፈው እና በዘላቂው ህዝብ ጥቅም ላይ መመስረት ያስፈልገዋል። ቅድም ፕሮፌሰር ተከስተም ጠቅሶት ነበረ፣ ህዝባዊ ግንኙነቱ መጠናከር አለበት። ይሄ ደግሞ እውነተኛ የሆነ የህዝብ ግንኙነት ነው። እውነተኛ የህዝብ ወኪሎች፣ አሁን በየአደባባይ ወጥተው የምናያቸው አይነት ሰዎች የግድ ተገናኝተው ጫና ማሳደር ይኖርባቸዋል በስርዓቱ ላይ በኤርትራም ባለው ኢትዮጵያም ውስጥ ባለው ስርዓት አስተማማኝ የሚሆነው በመሪዎቹ ፍላጎትና በመሪዎቹ እድል እንዳይከሽፍ የግድ የህዝብ ጫና በፈጠረው አይነት መንገድ እንዲጓዝ ማድረጉ የበለጠ አስተማማኝ ያደርገዋል። ይህንን ለመጠቅለል ያህል እኔ እንደሚታየኝ ፕሬዚደንት ኢሳያስን ከዚህ በፊት አሳይተውት በማያውቁት አይነት መንገድ ፈታ ያሉ ይመስለኛል። ከኢትዮጵያ ጋር ስላላቸው ግንኙነት ድሮም ቢሆን ሙሉ በሙሉ መገንጠሉን ላይ ቀይ መስመር አላሰመሩበትም በተደጋጋሚ ፕሮፌሰር ተከስተም ገልጦታል። ይሄ ግንኙነት በህዝቦቹ ፍላጎት ሊለወጥ የሚችል ነው የሚሉ ምልክቶችን አሳይተዋል። ከዚህ በፊት ህዝባዊ ወያኔ ሀርነት ኤርትራ የሚከተለውን የዚህ የጎሳ መከፋፈልም አውዳሚ መንገድ ነው ብለው በግልጽና በአደባባይ የተናገሩበት ሁኔታ አለ። ስለዚህ አይለወጡም ለማለት ያስቸግራል። በተለይ ደግሞ በኢትዮጵያ በኩል እምነት ካድ ሊደረባቸውና የኢትዮጵያ መሪዎችን ከአመኑ ማለት ነው። በዚህ በኩል ደግሞ እንዲያውም አንድ ሁለት እርምጃ ወደፊት ሄዶ ሊቀበል የተዘጋጀ አመራር ነው በአሁኑ ሁኔታ ያለው እና የህዝቡ አሁን ትልቁ ጥረት መሆን ያለበት ይህ ሁኔታ ዳር እንዲደርስ በየበኩሉ ስለዚህ ለቀና ለሆነው ለውጥ ራሱን ማዘጋጀትና ሊደግፍ የሚችልበትን መንገድ ማውጣትና ማውረድ ይኖርበታል። ይሄ ኃላፊነት በሁሉም ህዝብ ላይ መሆን አለበት። ምክንያቱም ቅድም ፕሮፌሰር ገብሩ እንደጠቀሱት ይህ ጅማሮ ዳር ያልደረሰ እንደሆነ ውጤቱ እጅግ በጣም አስከፊ ይሆናል። ስለዚህ አደጋውን በመመልከት ይህን የተጀመረውን የበለጠ ቀና ወደሆነ መንገድ እና ሌሎቹንም አቃፊ ወደሆነ መንገድ እንዲቀጥል የሁሉም ሰው ድጋፍ ያስፈልገዋል ባይ ነኝ። መልካም። በኢትዮጵያና በኤርትራ ጉዳይ ረዥም ጊዜ ጥናት ያደረጋችሁ ናችሁ። ሶስት የታሪክ አጥኚዎች እንደ ፕሮፌሰር ገብሩም የቀደመ አስተያየት የታሪክ ተማሪዎች፣ ፕሮፌሰር ሹመት ሲሻኝ፣ ፕሮፌሰር ገብሩ ታረቀ፣ ፕሮፌሰር ተከስተ ነጋሽ፣ እንግዶቼ ለጊዜያችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። አብሮ አመሰግናለሁ። ሻሉላ አሉላ እንግዶችን እናንተ እናመሰግናለን ለዝግጅቱ። አሁን አንድ ፕሮግራም ነው የቀረን፣ ሴቶችና ቤተሰብ በጸረ ኤች አይቪ ትግል እየተሰጠ ያለው ዓለም አቀፍ ምላሽ ወሳኝ ደረጃ ደርሷል ሲል አንድ የተባበሩት መንግስታት ድርጅት የኤድስ ቢሮ ያወጣው ሪፖርት አስጠነቀቀ። ክፍተቱን ለመዝጋት አጥሮችን ለማፈራረስና የፍትህ መጓደል አድራጎቶችን ለማስተካከል ብዙ ማይሎች ጉዞ ይቀርናል የሚል ነው ዘገባው። በኤች አይቪ ወረርሽኝ ከሁሉም በላይ የተጠቁት ምስራቅና ደቡባዊ አፍሪካ አካባቢዎች መሆናቸውንም ይኸው ሪፖርት ጠቁሟል። ቆንጅታየ ለምሽቱ ሴቶችና ቤተሰብ እንዲህ ያሰናድተዋለች። እንደ ኤሮፓውያን አቆጣጠር ባለፈው 2017 ዓመተ ምህረት በምስራቃዊና ደቡባዊ አፍሪካ 8መቶ ሺህ ሰዎች በኤችአይቪ እንደተጠቁና ከኤድስ በተያያዙ ህመሞች ሳቢያ በግምት 380 ሺህ ሰዎች እንደሞቱ የዩኤንኤድስ ሪፖርት ይጠቁማል። በዚያ የአፍሪካ አካባቢ በተጠቀሰው አመት በቫይረሱ ከተያያዙትና በኤድስ ምክንያት ከሞቱት ሰዎች መካከል ከግማሽ የሚበልጡት ሞዛምቢክ ታንዜኒያና ደቡብ አፍሪቃ ውስጥ መሆኑን ሪፖርቱ አክሎ አመልክቷል። ይኸው የተባበሩት መንግስታት ድርጅት የኤድስ ሪፖርት ባካሄደው ክትትል ኤች አይ ቪ በደማቸው ባለ ሰዎች ላይ በተለይም በተወሰኑ የህብረተሰብ ክፍሎች ላይ ያነጣጠረ አድሎ እንደሚፈጸም ተመልክተናል ይላል። እነዚህ የተወሰኑ ዋና ዋና የህብረተሰብ ክፍሎች ያላቸው ለቫይረሱ ይበልጡን ተጋላጭ የሆኑ ወንድ ከወንድ ግንኙነት የሚፈጽሙ፣ ሱስ አስያዥ ነገሮችን በመርፌ የሚወጉ፣ ጾታ ቅይር ሰዎችና በገንዘብ ወሲባዊ ግንኙነትን የሚፈጽሙ ሲል ይዘረዝራቸዋል። አያይዞም በተባሉት የአፍሪካ አካባቢዎች ጸረ ኤች አይ ቪ አገልግሎቶች የሚያስፈልጋቸው በገንዘብ ግብረ ስጋ የሚፈጽሙ ሰዎች እንዳሉም ያወሳል። ዶክተር ኬጊን ባርሳማይ የኬንያ የብሔራዊ ኤድስና በግብረ ስጋ ተላላፊ በሽታዎች ቁጥጥር መርሃ ግብር ስራ አስኪያጅ ናቸው። እንዲህ ይላሉ። የእኛ ድርጅት በእንግሊዝኛው ምጻር ቃል ናስኮፕ የቁልፍ ማህበረሰቦች መርሃ ግብር አለን በተለይም ሴተኛ አዳሪዎች፣ ወንድ ለወንድ ግብረ ሥጋ ፈጻሚዎችና በመርፌ አፍዝ አደንግዝ የሚወጉ ሰዎች ላይ ያነጣጠረ መርሃ ግብር ነው። አንደኛ ደረጃ ኬንያ ውስጥ ለቫይረሱ ከሚጋለጡ አዳዲስ ሰዎች መካከል 33 ከመቶ የእነዚህ የህብረተሰብ ክፍሎች አባላት መሆናቸውን እናውቃለን። እርግጥ መጠኑ ይለያያል። ከሴተኛ አዳሪዎች መካከል 29 ከመቶው ሱስ አስያዥ እጾች በመርፌ ከሚወጉት ውስጥ ደግሞ 18 ከመቶ ናቸው። በመሆኑም ይህንን መረጃ መሰረት ያደረገ መርሃ ግብር ቀርጸን የመከላከል የሕክምናና የእንክብካቤ ስራዎችን እየመራንን ብለዋል ባለስልጣኑ። ላለፉት አስር ዓመታት ይህንኑ ስንሰራ ቆይተናል ሲሉም አክለዋል። ታዲያ ኬንያ ውስጥ በተደረገው ጥናት ከተጠየቁ በመርፌ ሱስ አስያዥ መድኃኒቶችን ከሚወጉ ሰዎች መካከል ከግማሽ በላዩ አድሎ ይደርስብናል፣ ፖሊሶች ይይዙናል በሚል ፍራቻ የህክምና አገልግሎትን ወደሚያገኙባቸው ቦታዎች መሄድ እንደማይፈልጉ ነው የተናገሩት። ኬንያ ውስጥ ተመሳሳይ ጾታ ግንኙነት በህግ የተከለከለ ነው። ይህን ተግባር ፈጽሟል ተብሎ የተበየነበት ሰው እስከ 14 ዓመት በሚደርስ እስራት እንዲቀጣ ሊፈረድበት ይችላል። በገንዘብ ወሲባዊ ግንኙነት መፈጸምም በህግ ክልክል ነው። ግሬስ ካማው በወሲብ ንግድ የሚተዳደሩ ተመሳሳይ ጾታ ግንኙነት የሚፈጽሙ ለኤች አይ ቪ በዋናነት ተጋላጭ የህብረተሰብ ክፍሎች ማህበር ሊቀመንበር ናቸው። እንዲህ ሲሉ ያስረዳሉ። እነዚህ የህብረተሰብ ክፍሎች በወንጀል ፈጻሚነት የሚታዩ በመሆናቸው ወደ ጤና ጥበቃ አገልግሎት ስፍራዎች አለመሄድን ይመርጣሉ። ስለዚህም ነው አብረው መደራጀቱን የሚፈልጉት እንታሰራለን ብለው ስለሚፈሩ ነው። በዩኤንኤድስ ሪፖርት መሰረት በምስራቅና ደቡባዊ አፍሪቃ ሀገሮች ኤችአይቪ በደማቸው ካለ ሰዎች መካከል ሁለት ሶስተኛው ባለፈው የአውሮፓውያን 2017 ዓመተ ምህረት ጸረ ኤች አይ ቪ መድኃኒቶችን ተጠቃሚ ለመሆን ችለዋል። ይህ እንዲሆን ያስቻለው ለጋሾች በሰጡት እርዳታ ነው ይላሉ ግሬስ ካማው። አገልግሎቱ ይበልጥ መዳረስ እንዳለበትም ሳያሳስቡ አላለፉም። ለጋሾቹ በሚሰጡን ገንዘብ የሚተዳደሩ የግል ክሊኒኮች አሉን። በወሲብ ንግድ የሚተዳደሩ ሰዎች አገልግሎት ለማግኘት ሳይሳቀቁ የሚሄዱት ወደ እነዚሁ ቦታዎች ነው። ለዚህም ነው የተጠቃሚዎች ቁጥር ሊጨምር የቻለው። ባለፈው 2017 ዓ ም ማብቂያ ላይ በምስራቅና ደቡባዊ አፍሪካ ቫይረሱ በደማቸው ያለ ሰዎች ቁጥር 19.6 ሚሊዮን ደርሶ እንደነበረ ሪፖርቱ ያመለክታል። ከእነዚህ ውስጥ 81 ከመቶ ቫይረሱ በደማቸው እንዳለ ያወቁ ናቸው። ለንጽጽር ከዚያ በቀደመው ዓመት 77 ከመቶ ነበሩ። ምዕራባዊና ማዕከላዊ አፍሪቃ ውስጥ ከኤድስ በተያያዙ ህመሞች ሳቢያ የሚሞቱ ሰዎች ብዛት የቀነሰው በ24 ከመቶ ብቻ መሆኑን ያመለከተው ይህ ሪፖርት በንጽጽር በምስራቅና ደቡባዊ አፍሪቃ በ42 ከመቶ መቀነሱን ጠቁሟል። ከምዕራባዊ አፍሪቃ ሀገሮች የሚበዛውን የኤች አይ ቪ ስርጭት የተሸከመችው ናይጄሪያ ይህ ስርጭት ወደፊትም እንዳይቀጥል በቅርብ ዓመታት ያስመዘገበችው ይህ ነው የሚባል ክንዋኔ እንደሌለ ነው የተባበሩት መንግስታት ኤድስ ቢሮ ሪፖርት የሚያሳየው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ከሰሃራ በመለስ የአፍሪካ ሀገሮች ባሉት ወጣት ሴቶች መካከል የኤችአይቪ በሽታ እንዳይዛመት የሚጥር ድሪምስ በሚል ህጽሮት የሚታወቅ መርሃ ግብር ፔፕፋር በተባለው የኤድስ መርሃ ግብር በኩል በዩናይትድ ስቴትስ መንግስት ይረዳል። የድሪምስ መርሃ ግብር ባለፈው ሳምንት ሰኞ በዊንሆክ በተከበረበት ወቅት በናሚቢያ የዩናይትድ ስቴትስ አምባሳደር ሊዛ ጆንሰን የወጣት ሴቶች ህልም ብዙውን ጊዜ ይሰናከላል ብለዋል። አንድ ጥናት እንደሚያሳየው በዕድሜ በገፉ ወንዶችና በወጣት ሴቶች ዘንድ የኤች አይ ቪ መዛመት ይስተዋላል። ኤች አይቪ ያለባቸው በዕድሜ የገፉ ወንዶች ወጣት ሴቶችን ያስይዛሉ። ሴቶቹ በበኩላቸው በዕድሜ ክልላቸው ውስጥ ካሉ ወንዶች ጋር ሲገናኙ ወጣት ወንዶቹን እንደሚያስተላልፉባቸው ጥናቱ ያመለክታል። ወጣት ወንዶቹ የኤድስ ምርመራ አድርገው ካልታከሙ በስተቀር ለሌሎች ሴቶች ያስተላልፋሉ። እንዲህ አይነቱ አዙሪት ይቀጥላል ማለት ነው። ድሪምስ የተባለው መርሃ ግብር ታዲያ እንዲህ አይነቱን አዙሪት ለመስበር እንደሚሰራ አምባሳደር ጆንሰን ገልጸዋል። ፕሮግራሙ በጤና አገልግሎት ብቻ ሳይወሰን ከትምህርት ቤት መውጣትን፣ ከማህበረሰብ መገለልን በጾታ ላይ የተመሰረተ ኃይል መጠቀምን ለመሳሰሉ ችግሮች መፍትሄ ለማግኘት ይጥራል። እንዲህ አይነቱ አሰራር ወጣት ሴቶች ከኤች አይቪ ነጻ ሆነው ግባቸው ላይ እንዲደርሱ ስለሚጥር ትልቅ ስኬት አስገኝቷል። የኤች አይቪ መርሃ ግብር እንደሚሰራ በማስረጃ ተረጋግጧል። ፕሮግራሙ በተግባር ላይ ከዋለባቸው አስር የአፍሪቃ ሀገሮች በአብዛኞቹ በወጣት ሴቶች ዘንድ ኤች አይቪ የሚይዛቸው ከ25 እስከ 40 ከመቶ ቀንሷል። ዛሬ ናሚቢያ ውስጥ 1400 ሴቶች በድሪምስ ፕሮግራም ውስጥ መግባታቸውንና ፕሮግራሙ በሶስት ክልሎች ወደ አምስት ወረዳዎች መስፋፋቱን እያከበርን ነው ብለዋል አምባሳደር ጆንሰን። አምባሳደሯ ለፕሮግራሙ መሳካት ተሳታፊዎችን አጋሮችንና መንግስትን አሞግሰዋል። የድሪምስ ፕሮግራም የናሚቢያን ወጣት ሴቶች ቁርጠኝነትንና በራስ መተማመንን ያጠናክራል። መርሃ ግብሩ በእነዚህ ወጣት ሴቶች የሚደቀኑትን ተግዳሮቶች ሁሉ ባያስወግድም ችግሮቹን ለመወጣት የሚችሉበት መሳሪያ ሊሰጣቸው ይችላል ሲል ርዕሰ አንቀጹ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።